ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። በአማራ ክልል በመከላከያ ሰራዊት ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጡ ቀጥሏል። ባህር ዳር አሁን ጥሩ ግበራ ላይ አለች ያለች አሁን ከሰዓት በኋላ ብሳሪያ ቀበሌ አስራ አራት እና አስራ ስድስት ላይ በጣም በከፍተኛ ሁኔታ እየተኮሱ ነው። ያው የቦተ ሰው ብዙ ሰው አለ። ጎንደር ቁጣርነት ነው በጣም በጣም ያለ ዛሬ በጣም የከፋ የከፋ ጠርነት ነው ያለ የከፋ ጠርነት በክልሉ ከሚገኙ አስተያየት ሰጪዎች የተወሰዱ ድምፆች የተቀነጨበ ነው። የብሔራዊ መረጃና ደህንነት አገልግሎት ዲሬክተርና የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነ በበኩሏቸው እዙ ክልሉን በአራት ኮማንድ ፖስቶች ከፍሎ እርምጃ ይወስዳል ይላሉ። በክልሉ ያጋጠሙ ችግሮች በሰላማዊ አማራጭ በማይፈልግና የጸጥታ ስጋት በመፍጠር በኃይል የክልሉ መንግስት የማፍረስ እንዲሁም ደግሞ ቀጥሎ ወደ ፌዴራል ስርዓቱ የሚሄድ ፍላጎትና አዝማሚያ ግብ ይዞ የሚሄድ ዘራፊ ኃይል ነው ያንን ችግር እየፈጠረ ያለው። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብር ይቀርባል። ሰኞ ነሐሴ 1 2015 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ኦዲሬስ ሪገስ ለስርጭት ምህንድስና ው ተሰይመዋል። የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ ነው። ከተቀረቡ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። መልካም ምሽት። በድጋሚ እንደምናመሻችሁ። በፋኖ እና በፌዴራል ኃይሎች መካከል ግጭት መቀጠሉ፣ በካናዳዋ ቶሮንቶ ከተማ በመካሄድ ላይ በነበረ የኤርትራ የባህል ፌስቲቫል ግጭት ተከስቶ ሰዎች መጎዳታቸው፣ እንዲሁም በቱኒዚያና በምዕራብ ሰሃራ ባህር ዳርቻ በደረሰ የጀልባ አደጋ 16 ፍልሰተኞች መሞታቸው ታወቀ የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል ጎንደር፣ ላሊበላ፣ ደብረ ብርሃን እና ዋናዋ መዲና ባህር ዳር ከተሞች ዛሬ ሰኞውም የተኩስ ድምፅ እየሰሙ እንደሆነ ነዋሪዎች ለአሶሴትድ ፕሬስ የዜና ወኪል ተናግረዋል። የደብረ ብርሃን ከተማ የጦር አውድማ ሆናለች፣ በየደቂቃው የተኩስ ልውውጥ አለ ሲሉ አንድ ማንነታቸው እንዳይገለጽ የጠየቁ የከተማው ባለሥልጣን ለዜና ወኪሉ ተናግረዋል። የፋኖ ታጣቂዎች ዋና ዋና የቱሪስት ከተሞች የሆኑትን ጎንደርንና ላሊበላን እንደተቆጣጠሩ ነዋሪዎች ተናግረዋል። ዛሬ ሰኞ ማለዳ በላሊበላ ከተማ ዳርቻ በአየር ማረፊያ አቅጣጫ የተኩስ ድምፅ እንደነበረ የከተማይቱ ነዋሪዎች ተናግረዋል። የፌዴራል ኃይሎች በፋኖ ታጣቂዎች የተያዙ ከተሞችንና ተቋማትን መልሰው ለመቆጣጠር በሚያደርጉት ጥረት ከጎንደር በስተሰሜን አቅጣጫ ከፍተኛ ውጊያ እንደነበር ነዋሪዎች ተናግረዋል። ተኩስ ይሰማናል ጢስም ይታየናል ሲል አንድ የጎንደር ነዋሪ ተናግሯል። በታጣቂዎቹ ቁጥጥር ስር የዋሉ የስፍራው ባለሥልጣናትም በአንድ ፖሊስ ጣቢያ ተይዘው እንደሚገኙ ነዋሪው ጨምሮ ገልጿል። በባህር ዳር ሰማይ ላይ የወታደራዊ ወታደራዊ አውሮፕላኖች ድምፅ እንደሚሰማ እንዲሁም የከተማው የውሃ አገልግሎት እንደተቋረጠ አንድ ነዋሪ ተናግሯል። ሌላው ነዋሪም ታንኮች ወደ ከተማው እየገቡ እንደሆነ ተናግረዋል። የነገሮች ምበላሸት ተባብሶ ቀጥሏል። ከፍተኛ የተኩስ ልውውጥ ድምፅ ይሰማል ሲል አንድ ሌላ ነዋሪ ተናግሯል። መደበኛ ያልሆኑ የአማራ ኃይሎች ከተሞችን ተቆጣጥረዋል፣ እስረኞችን ለቀዋል፣ የመንግሥት ተቋማትንም ተቆጣጥረዋል ሲሉ በአስቸኳይ አዋጁ አፈጻጸም ላይ ትናንት እሁድ ምሽት በብሔራዊ ቴሌቪዥን ቀርበው ማብራሪያ የሰጡት የብሔራዊ መረጃ እና ደህንነት አገልግሎት ዲሬክተር ጀኔራል ተመስገን ጥሩነ ተናግረዋል። ኃይሎቹ የክልሉን መንግስት ካፈረሱ በኋላ ወደ ፌዴራሉ መንግስት የመምጣት ፍላጎት አላቸው ሲሉ ከሰዋል አቶ ተመስገን። የፌዴራል መንግስት የክልል ኃይሎችን ከሀገሪቱ መከላከያ ሰራዊት ጋር ለማዋሃድ እቅድ ማውጣትን ተከትሎ በአማራ ክልል ውጥረትና ግጭት ተባብሶ ቀጥሏል። ይህን ተከትሎ መንግስት ባለፈው እሁድ በክልሉ እስከ ስድስት ወራት ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ አውጥቷል። በአማራ ክልል ያሉ ነዋሪዎችና የክልሉ ኃይሎች የፌዴራሉ መንግስት ክልሉን ለማዳከም እያሰበ ነው በሚል ይከሳሉ። መንግስት በበኩሉ በክልሉ በትጥቅ የተደገፈ እንቅስቃሴ የሚያደርጉት ኃይሎች የሕገ መንግሥታዊ ስርዓት ስጋት ናቸው ይላል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው አርብ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን አስታውቀው እየተበላሸ የመጣው የጸጥታ ሁኔታ እንዳሳሰባቸው ተናግረዋል። የዓለም የጤና ድርጅት በበኩሉ በአማራ ክልል ያለው ግጭት የሰብአዊ ስራውን እያወከ ነው ብሏል። ያልተገደበ እንቅስቃሴ እንዲኖርና የጤና ተቋማት እንዲጠበቁ የድርጅቱ ዲሬክተር ጄኔራል ዶክተር ቴድሮስ አድሃኖም ጥሪ አቅርበዋል። አድማጮች የአማራ ክልሉን ወቅታዊ ሁኔታ በተመለከተ በአብይ ርዕስና በመጽሔት ክፍለ ጊዜያችን ዘገባዎች ይኖሩናል። የብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚል መጠሪያ አዲስ ፓርቲ መመስረት እንደማይቻል ያሳለፈውን ውሳኔ የፌዴራሉ ከፍተኛው ፍርድ ቤት አጽንቶታል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚል ስም አዲስ ክልላዊ ፓርቲ የማቋቋም የቅድመ እውቅና ፍቃድ ጥያቄያቸው ውድቅ የተደረገባቸውና ውሳኔውን ተቃውሞው የይግባኝ አቤቱታ ለፍርድ ቤቱ ባቀረቡት በነ ገብረ ሚካኤል ተስፋይና በብሔራዊ ምርጫ ቦርዱ መካከል ሲደረግ የነበረው ክርክር መቋጨቱን ቦርዱ ዛሬ በፌስቡክ ገጹ ባወጣው መግለጫ አስታውቋል። በተጠቀሰው ስያሜ የሚጠራ ለረጅም ዓመታት የሚታወቅ ፓርቲ እንደነበር ያስታወሰው የፌዴራል ከፍተኛ ፍርድ ቤት የምርጫ ጉዳይ ክርክር ችሎት በዚሁ ስም አዲስ ፓርቲ ማቋቋም መራጩን የሚያደናግር በመሆኑ የብሔራዊ ምርጫ ቦርድ ሰኔ አምስት ቀን ሁለት ሺ አስራ አምስት ዓመተ ምሕረት የቅድመ እውቅና ጥያቄውን ውድቅ ማድረጉ ስህተት አደለም ሲል ውሳኔውን አጽንቷል። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ባለፈው ሳምንት መገባደጃ በካናዳ ቶሮንቶ ከተማ በመካሄድ ላይ በነበረው የኤርትራ የባህል ፌስቲቫል በተሳታፊዎችና በመንግስቱ ተቃዋሚዎች መካከል በተነሳ ግጭት አደጋ የደረሰባቸው ዘጠኝ ሰዎች ወደ ሆስፒታል ተወስደው በሕክምና ሲረዱ የሥነ ሥርዓቱ አዘጋጆችም በከተማው አስተዳደር የተሰጣቸውን ፍቃድ እንዲነጠቁ ምክንያት ሆኗል። የከተማይቱ ከንቲባ ኦሊቪያ ቻው ብጥብጡን ተቀባይነት የሌለው ሲሉ ጠርተውታል። ከተጎዱት ሰዎች ስምንቱ የደረሰባቸው አደጋ ለሕይወት የማያሰጋ መሆኑን ያመለከተው የከተማይቱ ፖሊስ በትዊተር ገጹ ባሰፈረው መልእክት በስለት የተወጉ አንድ ግለሰብ ግን የደረሰባቸው ጉዳት ከባድ መሆኑን አመልክቷል። የተቀሩት ስምንቱ በምን እንደተጎዱ ፖሊስ የገለጸው ነገር የለም። በዩናይትድ ስቴትሷ የሲያትል ከተማም በተመሳሳይ የተቀሰቀሰ ብጥብጥ ለትርኢቱ የተዘጋጁ ድንኳኖች ቢፈርሱም ድርጊቱ የተፈጸመው ስነ ስርዓቱ ከመጀመሩ አስቀድሞ ስለነበር በዓሉ በታቀደለት መርሃ ግብር መሰረት ከፍተኛ ጥበቃ ተደርጎለት ቀጥሏል። በሌላ ተያያዥ ዜና ባለፈው ሳምንት በስዊድኗ ከተማ ስቶክሆልም በተካሄደ ሌላ የኤርትራ ፌስቲቫል ላይ ተመሳሳይ ውጥረት የሰፈነበት ሁኔታ ተፈጥሮ እንደነበር ተዘግቧል። ቁጥራቸው አንድ ሺ የተገመቱ ተቃዋሚዎች ዝግጅቱን ለማስተጓጎል ባደረጉት እንቅስቃሴ በርከት ያሉ ሰዎች መቁሰላቸው ታውቋል። በሱዳን ሰሜናዊ ክፍል በጣለ ከባድ ዝናብ ከአራት መቶ ሃምሳ በላይ ቤቶች መውደማቸውን የአገሪቱ ብሔራዊ ዜና አገልግሎት ዘግቧል። በጦርነት በመታመስ ላይ ባለችው አገር የዝናቡ ወቅት ችግሮችን ያባብሳል ሲሉ የረዴድ ድርጅቶች ያሰሙትን ስጋት ትክክለኛነት ያሳያል ሲል የኤኤፍፒ ዜና ወኪል ዘግቧል። በግብጽና ከሊቢያ ጋር የሚዋሰነው በረሃማ አካባቢ ለረጅም ጊዜያት ዝናብ አግኝቶ አያውቅም። ባለፉት አምስት ዓመታት ግን ከባድ ዝናብ በመጣል ላይ መሆኑን ሱና የተሰኘው የመንግስቱ ዜና ወኪል አስታውቋል። ዝናቡ 464 ቤቶቹን ማውደሙንና ዜና አገልግሎቱን ገልጿል። የዓለም ጤና ድርጅት በበኩሉ ቀድሞውንም እርዳታ ለማድረስ አስቸጋሪ በሆኑ አካባቢዎች የኮሌራ እና የኩፍኝ ወረርሽኝ መከሰቱን አስታውሷል። በካርቱም ሰዎች በብዛት በሚኖሩባቸው አካባቢዎች ዛሬ ሰኞ የሮኬትና ከባድ መሳሪያ ድብደባ እንደነበር ነዋሪዎች ተናግረዋል። በመጨረሻም በቱኒዚያ ባህር ዳርቻ በደረሰ የጀልባ አደጋ 11 ፍልሰተኞች መሞታቸውንና 44 የሚሆኑት ደግሞ የደረሱበት እንዳልታወቀ የአገሪቱ ባለሥልጣናት አስታውቀዋል። ከሳራ በታች ከሚገኙ አገራት የመጡ ናቸው የተባሉ 57 የሚሆኑ ፍልሰተኞችን የያዘ ጀልባ በሜዲትሬንያን ባህር ላይ መስመጡን ተከትሎ የአደጋ ሠራተኞች ፍለጋ መሰማራታቸው ታውቋል። በተያያዘ ዜና 189 የሚሆኑ ከሴኔጋል የተነሱ ፍልሰተኞችን የያዘ ጀልባ በምዕራብ ሳራ ባህር ዳርቻ ተገልብጦ አምስት ሰዎች መሞታቸውን የሞሮኮ ባህር ኃይል አስታውቋል። 11 የሚሆኑት ለሕይወት አስጊ ሁኔታ ውስጥ እንደሚገኙ ባህር ኃይሉ አስታውቋል። በሌላ በኩል በደርዘን የሚቆጠሩ ፍልሰተኞችን መታደጋቸውን የጣሊያን ባለሥልጣናት አስታውቀዋል። በላምፔዱሳ ደሴት አካባቢ ለሁለት ቀናት መንቀሳቀስ ያልቻሉ ሰላሳ የሚሆኑ ፍልሰተኞችን በሄሊኮፕተር ትናንት እሁድ መታደጋቸውን አስታውቀዋል። ፍልሰተኞቹ በሕገ ወጥ አስተላላፊዎች ጀልባ ከቱኒዚያ መነሳታቸውን ባለሥልጣናት ጨምረው አስታውቀዋል። እንግዲሁን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዛሬ ሰኞ ነሐሴ 1 2015፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቹ ሲሳይና ግርማ ደገፋ፣ የዕለቷ ዋና አዘጋጅ ጽዮን ግርማ ናት። የውብና ማኅበራዊ መሰናዶች አሰናጃችን ደግሞ አባየሁ ገበያው ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረን እንዘልቃለን። በቅድሚያ ግን የዕለቱን አቢይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ዘገባ ነው ቀዳሚው በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጡ ቀጥሏል። የክልሉን ዋና ከተማ ባህርዳር ከተማን ጨምሮ በአማራ ክልል በርካታ ስፍራዎች በመከላከያ ሰራዊትና በፋኖ ታጣቂዎች መካከል እየተደረገ ያለው የተኩስ ልውውጥ መቀጠሉን ነዋሪዎች አመልክተዋል። የተኩስ ልውውጡ በሰላማዊ ሰዎች ላይም ጉዳት እያደረሰ ነው ይላሉ አስተያየት ሰጪዎቹ ለአሜሪካ ድምጽ በሰጡ ቃል። በተያያዘም በአማራ ክልል የሚንቀሳቀሱ ታጣቂዎች አንዳንድ የዞንና የወረዳ ከተሞችን መቆጣጠራቸውን የገለጹት የብሔራዊ መረጃና ደህንነት አገልግሎት ዲሬክተር ጀኔራል እንዲሁም የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነህ እዙ ክልሉን በአራት ኮማንድ ፖስቶች ከፍሎ እርምጃ ይወስዳል ነው ያሉት። በአስቸኳይ ጊዜ አዋጁ በአዲስ አበባ ከተማ የተለያዩ ሰዎች በቁጥጥር ስር እየዋሉ እንደሆነ ነዋሪዎች ገልጠዋል። ይህ በእንዲህ እንዳለ የተለያዩ አካላትም የሰላም ጥሪ በማቅረብ ላይ መሆናቸው ተገልጠዋል። በክልሉ ያለው ግጭት እንዳሳሰባቸው የገለጹት የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም መንገዶች መዘጋታቸውና የኢንተርኔት አገልግሎት መቋረጡ የሰብአዊ ተደራሽነትን አስቸጋሪ እንዳደረገ በመጥቀስ የሰላም ጥሪ አቅርበዋል። ለዝርዝሩ ኬኔዲ አባተ በአማራ ክልል በሚገኙ በርካታ ስፍራዎች ላይ በመከላከያ ሰራዊትና በፋኖ መካከል ያለው የተኩስ ልውውጥ ዛሬ ነሐሴ አንድ ቀን 2015 ዓ.ም መቀጠሉን ለደህንነታችን እንሰጋለን በማለት ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ከክልሉ ዋና ከተማ ባህር ዳር ያናገርናቸው አስተያየት ሰጪዎች ከትናንት ጀምሮ በከተማዋ የተኩስ ልውውጥ እንደነበረና በዛሬው ዕለት ደግሞ መባባሱን ገልጸዋል። በከባድ መሳሪያ ጭምር የታገዘ ነው ባሉት በዚህ የተ ኦርቶዶክስ ልውውጥ ሰላማዊ ሰዎችም እየተጎዱ እንደሚገኙ አመልክተዋል። ባህር ዳር አሁን ጥሩ ድባብ ላይ አደለች ያለች። አሁን ከሰዓት በኋላ ምሳሪያ ቀበሌ አስራ አራት እና አስራ ስድስት ላይ በጣም በከፍተኛ ሁኔታ እየተኮሱ ነው። ያው የቦተ ሰው ብዙ ሰው አለ ይቆሰለም አለ። ብጽሀት ህዝብ መንገድ እንዲያልፈው ሁሉ እየተመጣ ነው። በዚህ በዘዘልባ ደግሞ አንዴ ገበያ መካከል አለ የአገበያ ማዕከሉ ላይ ከፍተኛ የሆነ ሀይል ክምችት ነበረው። መከላከያ ትናንትና ጀምሮ ገጥሞ ያው ብዙ ሰው ቆሱ ተቆስሏል፣ ብዙ ሰው ሙሷል። ከተማ በሙሉ በበጥናት ያለች ያው በዲጋይ ና ኤሌክትሪክ ፖል መገዶቹ በሙሉ ተዘግተዋል፣ ሱቆች ተዘግተዋል። የሰበቶ ሆነ ሆስፒታል መውሰድ አልተቻለም። አሙላት እና በጣም በዚህ ከፍተኛ ውጥረት ላይ ናት ያለ አሁን በዚህ ሰዓት ከተማው ላይ የተኩስ ልውውጦች አሉ? አዎ፣ በጣም በከፍተኛ ሁኔታ በከፍተኛ ሁኔታ ከፍተኛ የሆነ ተኩስ ልውውጥ ነው ያለ። አሁን ማን ከማን ጋር ነው እየተተኮሰ ያለው? መከላከያው፣ ከፋዶ አሁን ሱቅ የለም ዝግ ነው። አስቤዛ የለም ራብ ነው። የታብሮ ሰፋርባት ዝግ ስለሆነ የዛሬ አራት ነው አምስተኛ ቀኑ ነው። መድኃኒት የለም በብዛት አልተቻለም። በጣም ከፍተኛ ስቃይ ላይ ነው ህዝቡ ራሱ ያለ። ሌላ የባህር ዳር ከተማ ነዋሪ ደግሞ ተከታዩን አስተያየት ሰጥተውናል። እኔ በዚህ ዘንዘል ማሰሳበረት ያው በዚሁ እጅ ወንቱኑ አካባቢ ገበያ ማቀሩ አካባቢ ነው ምንኖር እና ትልቅ በጣም የተለያዩ ከባድ መሳሪያዎች እየተሆነ ጀፉ ነው እንደገናም ደግሞ ያን ወላድ ቤት ነበረ እሷ ምንትምታለች ቤቷ ተመቶባታል። ስለዚህ በሰዎች ላይም ጉዳት ደርሷል። እንደገና ግለሰቦችም እንደዚሁ የሞት ተዋሉ ነገሮቹ ተያይዘው ያው በጣም ከበድ ላኔ ብቻ እንግዲህ እንዴት እንደሚደረግ ማህበረሰቡ እንደገና ከያለበት ከየቦታው ና ከየቀው እየተፈናቀለ ነው። የተኩስ ልውውጥ በጣም አለ፣ ከባድ መሳሪያም አለ። በጣም አሁን ከባድ መሳሪያም ሁላ ከየቦታው እየተወነጨፈ ስለሆነ ማህበረሰቡ ወደ ቤት እንደሚንቀሳቀስ ዜጎችም በጣም እየተንገለጣቱ ይገኛሉ። በጎንደር ከተማ ዛሬ ስላለው ድባብ የነገሩን አስተያየት ሰጭም እንዲሁ በከተማዋ የከፋ ሲሉ የገለጹት የተኩስ ልውውጥ መኖሩን ተናግረዋል። ሰላማዊ ሰዎች እየተጎዱ እንደሆነ መታዘባቸውንም ነው የገለጹት። በጣም አሁን ማለት ጎንደር ጦርነት ነው። በጣም በጣም ያለ ዛሬ በጣም የከፋ የከፋ ጦርነት ነው ያለ የከፋ ጦርነት በከባድ መሳሪያ ከባድ መሳሪያ ይወረወራል፣ የሲወድማል አርሶአጌ ወጣና ኩላ እየተመታ ነው ያለ። ስለዚህ አሁን ከተማው ላይ ጭምር የተኩስ ልውውጦች አሉ ማለት ነው። አሉ በዚያ በቀበሌ አራትና ጀምሮ በጣም በጣም ነው ያለ፣ በዚህ በወገራው መውጫና በወምነራው መውጫ በጣም በጣም በጣም ተኩስ አለ። በጣም ነው ህዝብ እያለቀለ ያለ። ሰው በጣም እየተመታ ነው ያለ ያ እግዚአብሔር ያብር ነው እንጂ ምን እ ታድር ታድር እየባሰው ነው ሄደ መድኃኒዓለም ነው በሀያ ሰባት ጀምሮ እስካሁን እየባሰው ነው ያለ እየባሰ እየቀጠለ ነው ያሉ። ከሀያ ሰባት ነው የጀመረው አሁን በዚህ ሀምሌ ሀያ ሰባት ነው አሁን። እንዴት ነው እርሶ ሲያወሩኝ የተኩስ ድምፅ አለ ወይስ እንዴት ነው ያለው? አለ በጣም አሁን እስከ ዘጠኝ ሰዓት ተኩል ድረስ በጣም በጣም ያለ ተኩስ በረገ ማለት አይቻልም። በኩል ከእዚህ በዓል በአንዱ ግን ይተኮሳል። በጣም ነው ተኩስ ያለ በጣም በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያም የተኩስ ልውውጦች ስለመኖራቸው ከከተማዋ ነዋሪዎች ማረጋገጥ ችለናል። በአማራ ክልል አንዳንድ አካባቢዎች ካለፈው ሚያዝያ ወር ጀምሮ የተስተዋሉ የትጥቅ ግጭቶች እየተባባሱ በመሄድ በአሁኑ ወቅት በርካታ ቦታዎችን አዳርሰዋል። በመሆኑም በክልሉ ያለውን የጸጥታ መደፍረስ በመደበኛ የህግ ስርዓት መቆጣጠር የማይቻልበት ደረጃ ላይ ተደርሷል ያለው የኢትዮጵያ መንግስት በሚኒስትሮች ምክር ቤት አማካኝነት የአስቸኳይ ጊዜ አዋጅ መደንገጉ ይታወቃል። አዋጁ ሐምሌ 28 ቀን 2015 ዓ ም በሚኒስትሮች ምክር ቤት መታወጁን ተከትሎ የተቋቋመው የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ በአማራ ክልል የሚንቀሳቀሱ ታጣቂዎች አንዳንድ የዞንና የወረዳ ከተሞችን መቆጣጠራቸውን አስታውቋል። በዚህም የተለያዩ ችግሮች ስለመፈጠራቸው የጠቅላይ መምሪያ እዙ ዋና ሰብሳቢ አቶ ተመስገን ጥሩነ የእዙን ቀጣይ ስራዎች በተመለከተ ትናንት ሐምሌ 30 ቀን 2015 ዓ ም በሰጡት መግለጫ አመልክተዋል። በኃይል የክልሉ መንግስት የማፍረስ እንዲሁም ደግሞ ቀጥሎ ወደ ፌዴራል ስርዓቱ የሚሄድ ፍላጎትና አዝማሚያ ግብ ይዞ የሚሄድ ዘራፊ ኃይል ነው ያንን ችግር እየፈጠረ ያለው። እንግዲህ በአሁኑ ሰዓት አንዳንድ የዞን ከተሞችንና የወረዳ ከተሞችን በመቆጣጠርም አገልግሎት መስጫ ተቋማትን የመንግስት አገልግሎት መስጫ ተቋማት፣ የጸጥታ አካላት እንዲሁም ደግሞ አንዳንድ ቦታ ላይ ወይን ቤቶችን ወይም ደግሞ ማረሚያ ቤቶችን ሳይቀር በመፍታት ወንጀለኞችን እስከመልቀቅ የደረሱባቸው ወረዳዎች አሉ። የ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዙ ክልሉን በአራት ኮማንድ ፖስቶች ከፍሎ እርምጃ እንደሚወስድም አቶ ተመስገን አብራርተዋል። ክልሉን በአራት ኮማንድ ፖስቶች በመክፈል አንደኛው የምዕራብ አማራ ኮማንድ ፖስት ነው። እነዚህ ምስራቅ ጎጃምን፣ ምዕራብ ጎጃምን፣ ደብረ ማርቆስ ከተማን እንዲሁም አዊ ብሔረሰብ አስተዳደር ዞንን እንዲሁም ባህር ዳር ከተማ አስተዳደርን የሚይዝ ነው። ይሄ አንድ ራሱን የቻለ ኮማንድ ፖስት ተቋቁሟል። የኮማንድ ፖስቱ መቀመጫ ራሱ ኮማንድ ፖስቱ የሚወስን ይሆናል። ሁለተኛው ኮማንድ ፖስት ደግሞ የሰሜን ምዕራብ አማራ ኮማንድ ፖስት ነው። ይሄ በድሮው አጠራር ሰሜን ጎንደር የሚባለው በአሁኑ ሰሜን ምዕራብ ማዕከላዊ እንዲሁም ጎንደር ከተማን፣ ደቡብ ጎንደርን፣ ደብረ ታቦር ከተማን የያዘ ነው። ይህም ራሱን የቻለ ኮማንድ ፖስት ተቋቁሟል። ሶስተኛው የማዕከላዊ ሸዋ ኮማንድ ፖስት ነው። ይሄ ደግሞ ደብረ ብርሃን ከተማን፣ ሰሜን ሸዋን እንዲሁም ደግሞ ኦሮሞ ብሔረሰብ ዞንን ያካለለ ኮማንድ ፖስት ነው። አራተኛው የምስራቅ አማራ ኮማንድ ፖስት ነው። የሰሜን የደቡብ ወሎን፣ የደሴ ከተማን ኮምቦልቻን እንዲሁም ደግሞ የሰሜን ወሎን ወልዲያ ከተማን እና ዋግ ህምራ ብሔረሰብ ዞን ጨምሮ ያካለለ ኮማንድ ፖስት ነው። እነዚህ ኮማንድ ፖስቶች እነማንን ይመሯቸዋል? እነማንን አባላት የያዙ ናቸው? የሚልም በስሩ እንደዚያው እንዲቀመጥ ተደርጓል። በተያያዘ ከአማራ ክልል በተጨማሪ እንደ አስፈላጊነቱ በየትኛውም የአገሪቱ አካባቢ ተፈጻሚነት ይኖረዋል የተባለው የአስቸኳይ ጊዜ አዋጅ ከታወጀበት ካለፈው አርብ ዕለት ጀምሮ በአዲስ አበባ ከተማም የተለያዩ ሰዎች እየታሰሩ እንደሚገኙ የታሳሪ ቤተሰቦችና እማኞች ለአሜሪካ ድምጽ ተናግረዋል። አልፋ ሚዲያ የተባለ የዩቲዩብ መገናኛ ብዙሀን መስራችና አዘጋጅ በቃሉ አላምድረውም ትናንት ከሰዓት በኋላ በቁጥጥር ስር መዋሉን የአሜሪካ ድምፅ ከቤተሰቦቹ አረጋግጧል። አስተያየታቸውን የሰጡን የቤተሰቡ አባል በቃሉ ትናንት የሁለተኛ ድግሪውን የምረቃ ስነ ስርዓት ታድሞ ምሳ ሰዓት ላይ ወደ ቤቱ ከተመለሰ በኋላ ከምሳ በኋላ ሶስት የፌዴራል ፖሊስ መለዮ የለበሱና ሶስት ሲቪል የለበሱ በድምሩ ስድስት የጸጥታ ኃይሎች ለጥየቃ እንፈልግሃለን ብለው እንደወሰዱት ተናግረዋል። በፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚገኝም የገለጹ ሲሆን ዛሬ ወደ ስፍራው የሄዱ የቤተሰቡ አባላት ማናገር እንዳልተፈቀደ ላቸው ገልጸዋል። ከአማራ ብሔራዊ ንቅናቄ ፓርቲ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለና የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም አርብ ሐምሌ 28 ቀን 2015 ዓ.ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች መወሰዳቸውን መዘገባችን ይታወሳል። ግለሰቦቹ በቁጥጥር ስር የዋሉት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆን አለመሆኑ በይፋ የተገለጸ ነገር የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ አስቸኳይ ጊዜ አዋጁን በተመለከተ ቅዳሜ ዕለት ለሀገር ውስጥ መገናኛ ብዙኃን በሰጡት ማብራሪያ ተጠርጣሪዎችን በቁጥጥር ስር ማዋል እንደተጀመረም ተናግረዋል። ይህ በእንዲህ እንዳለ በአማራ ክልል ያለው ሁከት እንዳሳሰባቸው የተለያዩ አካላት በመግለጽ ላይ ናቸው። ከነዚህ መካከል የሆኑት የዓለም ጤና ድርጅት ኃላፊ ሁከቱ በሰብአዊ ተግባራት ላይ ተጽዕኖ እያሳደረ እንደሚገኝ ትናንት እሁድ በጽሑፍ ባወጡት አጭር መግለጫ አስታውቀዋል። በክልሉ የቀጠለው ሁከት አሳስቦናል ያሉት ድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አዳኖም መንገዶች በመዘጋታቸው የሰብአዊ ተደራሽነት አስቸጋሪ ሆኗል ካሉ በኋላ የኢንተርኔት አገልግሎት በመቋረጡ ምክንያት ግንኙነት ማድረግም አልተቻለም ሲሉ ቀድሞ ትዊተር ተብሎ በሚጠራውና አሁን በኤክስ ምልክት በተተካው የትስስር ገጻቸው ላይ አመልክተዋል። በአማራ ክልል ያልተቋረጠ የጤና አገልግሎት ተደራሽነት እንዲኖርም ጠይቀዋል። አክለውም ከምንም በላይ የሰላም ጥሪያችንን እናቀርባለን ብለዋል። ሀገር በቀል የሆኑ ዘጠኝ የሲቪል ማህበረሰብ ድርጅቶችም በጋራ ባወጡት መግለጫ በአማራ ክልል የተከሰተው ግጭት እጅግ አሳስቦናል ብለዋል። የመብቶችና ዴሞክራሲ እድገት ማዕከል ካርድ፣ የኢትዮጵያ ሰብዓዊ መብቶች ተሟጋቾች ማዕከል፣ የኢትዮጵያ የሕግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅትና ሌሎች አምስት ድርጅቶች በመግለጫቸው የሰላም ጥሪ አቅርበዋል። የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የእምነት ተቋማት፣ መገናኛ ብዙሀንና የሀገር ሽማግሌዎች የተከሰተው ግጭት ሰላማዊ መንገድ እንዲፈታ የበኩላቸውን ግፊት እንዲያደርጉ ያለው መግለጫው፣ በሌሎች የኢትዮጵያ ክልሎች የተጀመሩ የሰላም ጥረቶችና ስምምነቶች በአማራ ክልል በሚንቀሳቀሱ ወገኖችና በፌዴራሉ እና የክልሉ መንግስታት መካከልም መደረግ የሚችልበት እድል እንዲፈለግ ሲልም ጠይቋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያንም የአማራን ክልል ጉዳይ አስመልክታ ባወጣችው መግለጫ ችግሩ ሰላማዊ በሆነ መንገድ በውይይት እንዲፈታ ጠይቃለች። የብሔራዊ መረጃና ደህንነት አገልግሎት ዛሬ ባወጣው መግለጫ አሁንም ችግሩ በውይይትና በድርድር የሚፈታበት መንገድ ዝግ ባለመሆኑ ተከታታይ ጥረቶች ይደረጋሉ ማለቱን የአገር ውስጥ መገናኛ ብዙሃን ዘግበዋል። አገልግሎቱ ከዚህ መንገድ በማፈንገጥ ለዝርፊያ ከተደራጁ ቡድኖች ጋር የሚንቀሳቀሱ ባላቸው አካላት ላይ አስፈላጊው እርምጃ ይወሰድባቸዋል፣ ሕግ የማስከበር ሂደቱም ይቀጥላል ማለቱ በዘገባው ተመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። በአማራ ክልል ግጭት የአስራ ሁለተኛ ክፍል ፈተና የሚፈትኑ መምህራን ወደ ዩኒቨርስቲዎቻቸው ለመመለስ እንደተቸገሩ ተገለጠ። የዘንድሮ የአስራሁለተኛ ክፍል መልቀቂያ ፈተናን ለመስጠት አማራ ክልል በሚገኙ ዩኒቨርሲቲዎች የተመደቡ መምህራን የትራንስፖርት አገልግሎት በመቆሙ ወደየአካባቢያቸው መመለስ እንዳልቻሉ ነው ለአሜሪካ ድምጽ የገለጡት። አንድ ስማቸው እንዳይጠቀስ የጠየቁ መምህር በክልሉ እንጅባራ ዩኒቨርሲቲ መመደባቸውን ጠቅሞ አሁን ግን እርሳቸውና ሌሎች ባልደረቦቻቸው በተፈጠረው ግጭት ሳቢያ ከዚያ መውጣት እንዳልቻሉና ለደህንነታቸውም እንደሚሰጉ ተናግረዋል። የወልቅጤ ዩኒቨርሲቲና የጅማ ዩኒቨርሲቲ ፕሬዚዳንቶችም ከክልሉ መውጣት ካልቻሉ የተቋማቱ ባልደረቦች ጋር በስልክ እንደተገናኙ ወይም እየተገናኙ መሆናቸውን ተናግረው ስለ ጉዳዩ ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ እንደሆነም ገልጠዋል። የባህር ዳር ዩኒቨርሲቲ በበኩሉ ፈታኝ መምህራንን ቀደም ብሎ እንዳስወጣ ገልጦ ወደ የመጡበት መመለስ ያልቻሉ ተማሪዎች ግን እንዳሉት አመልክቷል። ስለዚህ ጉዳይ ከትምህርት ሚኒስቴርና ከአማራ ክልል ትምህርት ቢሮ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ ምድን ነው የተከታተለው። የዘንድሮውን የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ለመስጠት በአማራ ክልል ዩኒቨርሲቲዎች የተመደቡ መምህራን በክልሉ በተቀሰቀሰው ግጭት ምክንያት ወደ የመጡበት አካባቢ ለመመለስ አለመቻላቸውን ተናግረዋል። ከእነርሱም አንዱ የሆኑና ማንነታቸው እንዳይገለጽ የጠየቁን መምህር በእንጅባራ ዩኒቨርሲቲ ፈታኝ እንደነበሩ ተናግረው አሁን ግን ለመመለስ ችግር እንደገጠማቸው ገልጿል። ሰላም ሁኔታ በጣም አስቸጋሪ ሁኔታ ውስጥ ነው ያለ፣ ነው እኛ ለመፈተን እዛ አይደን፣ ያው በማናውቀው ሁኔታ ውስጥ ገብተናል። እስከ ዛሬ እንግዲህ ምንም አባፈና ያለን ነገር የለም። እንግዲህ የተጠየቀም አካል የለም። እኛ ስራችንን ጨርሰን ያው እዚህ ብሎ እንግዲህ ያለ ነው። መንገዱ ዝግ ነው። ነገሩ ትንሽ የደፈረሰ ነገር ነው። ያው ያለ ሁኔታ ብቻ ያሰራል። ለአሜሪካ ድምፅ አስተያየት የሰጡት የወልቂጤ ዩኒቨርሲቲ ፕሬዚደንት ዶክተር ፋሪስ ደሊል ባለፈው ሳምንት በጎንደር ዩኒቨርሲቲ ቅጥር ግቢዎች ላይ በታጣቂዎች ተፈጸመ በተባለው ጥቃት የተገደለው አንድ መምህር አባላቸው እንደነበረ አውስተዋል። አሁን ድረስም በክልሉ የተመደቡትን ሌሎች ፈታኝ መምህራን ማስወጣት እንዳልተቻለ ይገልጻሉ። ለመፈተን ከሄዱ መምህራኖቻችን አንዱ መምህር ታደስ አበበ፣ አስክሬኑ ማምጣት አልቻልንም። እዛው ነው ያለው ጎንደር ዩኒቨርሲቲ ሆስፒታል ውስጥ አስክሬኑ፣ ያው ስርአቱ እዛው ተቀምጧል ማለት ነው። ሌሎች መምህራኖች እንደዚሁ የሄዱ አሉ። እነሱም እንደዚሁ ባሉበት ቦታ ሆነው ያው በስልክ እናገኛቸዋለንና እና ወደ ቤተሰባቸው ግን መመለስ አልቻሉም ማለት ነው። ካሉበት ቦታ ወጥተው ለመመለስ ምንም ሴፍ አይደለም፣ ትራንስፖርትም ሆነ ለመንቀሳቀስ የውይይት ድምጽ በተለያየ ቦታ ላይ ይሰማል። ስለዚህ ዩኒቨርስቲውም ባላችሁበት ቦታ ቆዩ ብሏቸው እዛው እንደቆዩ ነው የሚነግሩንና ምናልባት ተጓጉዞ ለመምጣት ብቻም ሳይሆን ለመንቀሳቀስም ጭምር ሴፍቲ የላቸውም። የጅማ ዩኒቨርሲቲ ፕሬዚደንት ዶክተር ጀማል አባፊጣ በበኩላቸው በላኩልን የጽሁፍ መረጃ አምሳ ሶስት መምህራን በጎንደር በደባርቅና በደብረ ታቦር ዩኒቨርሲቲዎች እንደተመደቡ ገልጸው ሁኔታቸውን በቅርበት እየተከታተልን ነው ብለዋል። ደህንነታቸው ተጠብቆ በሚወጡበት ሁኔታም ላይ ከትምህርት ሚኒስቴር እና ከትምህርት ምዘናና ፈተናዎች አገልግሎት ጋራ እየተነጋገሩ እንደሚገኙ አስታውቀዋል። ዶክተር ፋሪስ ደሊልም በመምህራኑ ጉዳይ በስም ካልጠቀሷቸው አካላት ጋራ እየተነጋገሩ እንደሆኑ ጠቁመዋል። ለሚመለከተው አካል ጋር እንነጋገራለን። መንገዱ ሰላማዊ ሆኖ መውጣት የሚችሉበት ሰዓት እንደሚመጡ እስከዛ ድረስ በትግስት መጠበቅ እንዳለብን ነው የምነጋገረው። ያው ከምንም በላይ እዛ ያለው ዩኒቨርስቲ መራሩም ጋራ ፕሬዝደንቱም ጋራ በተከታታይ እንተዋወላለን እና ያው በትግስት ጠብቀን መንቀሳቀስ የሚችሉበት ሰዓት ላይ መምህራኖቻችንም እንዲሁ ደግሞ የባልደረባችንን ማስከሬን እንደምናገኝ ነው የምናገረው። ማንነቴ አይጠቀስ ያሉን መምህርም እርሳቸውን ጨምሮ በእንጅባራ ዩኒቨርሲቲ ያሉ ፈታኝ መምህራን ከሀላፊዎቻቸው ጋራ በስልክ እየተገናኙ እንደሆነ ገልጸው እስካሁን ግን መፍትሄ አላገኘንም ብለዋል። ጋር ዩኒቨርሲቲ ፕሬዚዳንቱ የደረሰን መልእክት እዛው ቆዩ፣ ባላችሁበት ፔንሲዮን ቆዩ፣ እዛው አልጋ ይከፈለላችኋል፣ አታስቡ ስለ አልጋ ነው የተባልነው። እኛ ደግሞ ችግራችን የአልጋ ችግር ሳይሆን እኛ ችግር ውስጥ ነው ያለ ነው። የየራሳችን ፕሬዚዳንቶች፣ የዩኒቨርሲቲ ፕሬዚዳንቶች ደግሞ እየደወሉ አይዟችሁ እዛው ሁኑ ነው የሚሉን። እስከዛሬ በቃ እነሱ ለእኛ እንደነገሩን እንግዲህ እኛ በኢሜይል ለትምህርት ሚኒስቴር እንዲደርስላችሁ የእናንተን ጉዳይ ነግረናቸዋል እየተዛዛፍ ነው በኢሜይል በኩል እና ኮማንዲ ፖስት ደግሞ ያለውን ነገር እስኪ እስኪነግረን ድረስ ጠብቁ ነው ያለ። ያስፈራል። ያለ ሁኔታ ከቤተሰብ ተለጥነን ነው እንግዲህ እዚህ ያለ ነው እኛ ያው ጓራንቲ የለንም። ባይዘይ የባህር ዳር ዩኒቨርሲቲ በበኩሉ ፈታኝ መምህራንን ቀደም ብሎ ወደ የመጡበት መሸኘቱን አስታውቋል። ተፈታኝ ተማሪዎች ግን በመንገድ መዘጋት ምክንያት መውጣት እንዳልቻሉ የዩኒቨርሲቲው ቃል አቀባይ አቶ ግርማው አሸብር ለአሜሪካ ድምፅ ተናግረዋል። ተማሪዎቹ እንግዲህ የተማሪነት ሰርቪስ እያገኙ እዛው ባሉበት ሆነው ዩኒቨርሲቲው እየመገበ እየጠበቃቸው ነው ያሉት። ዩኒቨርሲቲ ውስጥ ነው ያሉት። እዛው ባህር ዳር ከተማ ላይ ያሉትን ሸኝተናል። እዛው ከተማው ላይ ስለሆኑ እና ከተማው ላይ ቤተሰብ ያላቸው ልጆችም በፍላጎታቸው እንዲወጡ ሆነዋል። ነገር ግን በመንግስት ትራንስፖርት ከመጡበት ወረዳና ትምህርት ቤት መድረስ ያለባቸውን ግን እዛው ነው። ያው መንገዶች ዝግ ስለሆኑ ከከተማ መውጣት ስለማይቻል ለጊዜው እኛ ጋር ያሉት። ወደ የአካባቢያቸው መመለስ ስላልቻሉት ተማሪዎች አስመልክተው የአማራ ክልል ትምህርት ቢሮን ለመጠየቅ ያደረግነው ጥረት አልተሳካም። የባህር ዳር ዩኒቨርሲቲው ቃል አቀባይ አቶ ግርማው አሸብር ግን ይህ ከክልሉ አቅም በላይ ነው ይላሉ። ከባድ መሳሪያዎች ታንክ ነው የሚንቀሳቀሰው። ከተማው ላይ መንገዶች ሙሉ በሙሉ ዝግ ናቸው። ስለዚህ ኦልሞስት ትናንትና ለዛሬ የረፋድም ከተማው ላይ ተኩስ ይሰማል። የተኩስ ልውውጦች አሉ። ስለዚህ ባለበት ሁኔታ የትምህርት ቢሮ ይህንን ማኔጅ ያደርጋል ብይም ይህን አላምንም። አሁን ሙሉ በሙሉ በኮማንድ ፖስት ስር ነው ያለ ነው ናና ኮማንድ ፖስቱ ማኔጅ ማድረግ ከቻለ ነው ሶልብ ሊያረግ የሚችለው እንደ ትምህርት ቢሮ የክልሉ መንግስት አቅም የበላይ ነው እስካለ ድረስ በጉዳዩ ላይ የትምህርት ሚኒስቴርን አስተያየት ብንጠይቅም ለማግኘት አልቻልም። ሆኖም ባለፈው ሳምንት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ በአማራ ክልል ካለው የጸጥታ ችግር ጋር ተያይዞ በክልሉ ዩኒቨርሲቲዎች ያሉት ተማሪዎችና መምህራን ችግር እንዳይገጥማቸው ሚኒስቴር መስሪያ ቤታቸው ከሚመለከታቸው አካላት ጋር እየሰራ እንደሆነ ተናግረው ነበር። የአውሮፕላን እንቅስቃሴ የቆመባቸው ቦታዎች አሉ። ተማሪዎችም ፈታኞችም በሰላም መመለስ እንደ ዋና ኃላፊነታችን አድርገን ነው እንወስደው። ይህንንም አሁን እየተሰራ ያለው በአካባቢው ሽማግሌዎች፣ የአካባቢው መስተዳደር ሰዎች፣ ወላጆች ተባብረው ልጆቻቸውን ሬላቲቭሊ ሰላማዊ በሆነ መንገድ ወደ እንትን የማጓጓዝ እንትን ተጀምሯል። ሁሉም አይደለም። አውሮፕላን የሌለባቸው እንዳልከው ትንሽ ቀን ሁኔታው እስኪረጋጋ ድረስ ይጠብቃሉ። ዘንድሮ ለሁለተኛ ጊዜ በዩኒቨርሲቲዎች ውስጥ የተሰጠውን ፈተና ወደ 841 ሺህ የሚደርሱ ተማሪዎች ሲወስዱ በጎንደር ዩኒቨርሲቲ ሦስት ግቢዎች ላይ በታጣቂዎች በተፈጸመ ጥቃት አንድ ፈታኝ መምህርና ሁለት ፖሊሶች እንደተገደሉ ተገልጿል። ከግጭቱ ጋር ተያይዞም በዩኒቨርሲቲው ከተፈተኑ 16 ሺህ ተማሪዎች የተወሰኑ ፈተናዎችን እንዳልወሰዱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መናገራቸው ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ከዚሁ ርዕሰ ጉዳይ ሳንወጣ የብሔራዊ መረጃና ደህንነት አገልግሎት ዲሬክተር ጀነራል እና የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነህ የተደራጁ ዘራፊ ቡድኖች ባሏቸው አካላት ላይ በክልሉ የተከሰተው የሰላም መደፍረስ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ችግሮችን ፈጥረዋል ብለዋል። በሌላ በኩል በጎንደር ውስጥ ከሚንቀሳቀሱ የፋኖ አደረጃጀቶች አንዱ አባል መሆናቸውን የተናገሩ ግለሰብ የሚያደርጉት እንቅስቃሴ የአማራ ሕዝብ ተቃቶበታል ካሉት የሕልውና አደጋ ለመታደግ ያለመሆኑን ተናግረዋል። ሀብታሙ ስዩምና ጽዮን ግርማ ያጠናቀሩትን ዘገባ እንደሚከተለው እናቀርባለን። ባለፈው ሳምንት ጀምሮ በአማራ ክልል ውስጥ የተባባሰውን ቀውስ ተከትለው የሚኒስትሮች ምክር ቤት ዓርብ ሐምሌ 8 ቀን 2015 ዓ ም በአካሄደው 23ኛ መደበኛ ስብሰባው በክልሉ የአስቸኳይ ጊዜ አዋጅ እንዲታወጅ በሙሉ ድምፅ ወስነዋል። ውሳኔው በተላለፈ ማግስት አዋጁን የሚያስተባብረው ጠቅላይ መምሪያ እዝ ዋና ሰብሳቢ የሆኑት አቶ ተመስገን ጥሩነህ ለመንግሥታዊ መገናኛ ብዙሃን በሰጡት ማብራሪያ የተደራጁ ዘራፊ ቡድኖች ባሏቸው አካላት ምክንያት በክልሉ የተከሰተው የሰላም መደፍረስ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ችግሮችን መፍጠሩን ተናግረዋል። በክልሉ ዳግም ሰላምና ፀጥታን ለማስፈን ያለመውን የአስቸኳይ ጊዜ አዋጅ ለማስፈጸም የተዋቀሩ የዘመቻ ማስተባበሪያዎችንም ይፋ አድርገዋል። አንደኛው የምዕራብ አማራ ኮማንድ ፖስት ነው። እነዚህ ምስራቅ ጎጃምን፣ ምዕራብ ጎጃምን፣ ደብረ ማርቆስ ከተማን እንዲሁም አዊ ብሔረሰብ አስተዳደር ዞንን እንዲሁም ባህር ዳር ከተማ አስተዳደርን የሚይዝ ነው። ሁለተኛው ኮማንድ ፖስት ደግሞ የሰሜን ምዕራብ አማራ ኮማንድ ፖስት ነው። ይሄ በድሮ አጠራር ሰሜን ጎንደር የሚባለው በአሁኑ ሰሜን ምዕራብ፣ ማዕከላዊ እንዲሁም ጎንደር ከተማን፣ ደቡብ ጎንደርን፣ ደብረታቦር ከተማን የያዘ ነው። ሶስተኛው የማዕከላዊ ሸዋ ኮማንድ ፖስት ነው። ይሄ ደግሞ ደብረ ብርሃን ከተማን፣ ሰሜን ሸዋን እንዲሁም ደግሞ ኦሮሞ ብሔረሰብ ዞንን ያካለለ ኮማንድ ፖስት ነው። አራተኛው የምስራቅ አማራ ኮማንድ ፖስት ነው። የሰሜን የደቡብ ወሎን የደሴ ከተማን ኮምቦልቻን እንዲሁም ደግሞ የሰሜን ወሎን ወልዲያ ከተማን እና ዋግ ህምራ ብሔረሰብ ዞን ጨምሮ ያካለለ ኮማንድ ፖስት ነው። በአማራ ክልል ያጋጠመው ችግር ሰላማዊ አማራጭ በማይፈልግና የጸጥታ ስጋት በመፍጠር በኃይል የክልሉን መንግስትና ፌዴራሉን መንግስት ለማፍረስ የሚሰራ ቡድን የፈጠረው መሆኑን የተናገሩት አቶ ተመስገን በሀገር መከላከያ ሰራዊት ላይ ነፍጥ ያነሱ አካላትን ስርዓት የማስያዝና ለህግ የማቅረብ እርምጃዎች እንደሚቀጥሉም ተናግረዋል። የሀገር መከላከያ ሰራዊት ሁሌም ቢሆን የሀገሪቱ ህገ መንግስት የመጨረሻ ምሽግ ነው። የሀገር መከላከያ ሰራዊት የብሄር ብሄረሰቦች የተውጣጣ እንጂ የአንድ አካባቢ ብሄር፣ የአንድ አካባቢ ፍረጃ የሚሰጠው ደግሞ የግለሰብ ተቋም አይደለም። ይህ ተቋም የሁላችንም ህልውና ነው። እሱ ላይ ድረስ ነፍጥ እስከ ማንሳት የደረሱ ቡድኖች አሉ። እነዚህን ስርአት የማስያዝ ህግና ስርአት የማስከበር ስራ ይሰራል። ከዚህ በፊት ተነጣይ በሆኑ የሀገር መከላከያ ሰራዊት አባላት ላይ የደረሰው ጉዳት የደረሰው ችግር እጅግ በጣም በክልሉ ውስጥ የሚያሳዝን የአማራን ህዝብ የማይገልጽ እንዲሁም ደግሞ የኢትዮጵያን ህዝብ የማይገልጽ ትናንት ከትላንት ወዲያ የአማራን ህዝብ ለማዳን መስዋዕትነት የከፈሉት ብሔር ብሔረሰቦችን የማይገልጽ አሳፋሪ ድርጊት ስለሆነ በዚህ አሳፋሪ ድርጊት የሚሳተፉ አካላት ሁሉ ነገ ከነጎዳያ በህግ የእጃቸውን የሚያገኙ ይሆናል። የክልሉን መንግስትና የፌዴራሉን መንግስት መዋቅሮችና ኃይሎች በጠመንጃ ለመነቅነቅ እየሞከሩ ነው በሚለው ቀሳ ከቀረበባቸው የክልሉ ውስጥ ተፋላሚዎች ዋነኛው ፋኖ በሚል የሚጠራው አደረጃጀት ነው። በተለያዩ የክልሉ ስፍራዎች እንደሚገኙ ከሚነገርላቸው የፋኖ አደረጃጀቶች መካከል አንዱ የጎንደርና አካባቢው ህዝባዊ ትግልን እንደሚያስተባብር የሚናገረው አደረጃጀት ይገኝበታል። በዚህ አካል ውስጥ በአመራርነት እያገለገሉ እንደሚገኙ የተናገሩት ግለሰብ ከአሜሪካ ድምፅ ጋር በነበራቸው ቆይታ በክልሉና በፌዴራል መንግስቱ ባለሥልጣናት በኩል ስለሚቀርቡ ውንጀላዎች ብሎም ሰሞነኛ ግጭቶች ማብራሪያ ሰጥተዋል። ከባልደረባ የጽዮን ግርማ ጋር ካደረጉት አጭር ቆይታ የተወሰነውን እናስደምጣችሁ። ጽዮን ግርማ እባላለሁ። ከአሜሪካ ድምፅ ራዲዮ ነው። እርሶም አልበል እኔ እንኳን ስብ የቆየኝ እዚሁ ጎንደር ከተማ የህዝብ ልጅ ነኝ። ለጊዜዎች የሚቆይ በፋኖ እንቅስቃሴ ውስጥ ያሉ ወይስ መደበኛ ነዋሪ? ፋኖ ነኝ በሚለው ያዥው እንግዲህ፣ በየአካባቢው ስሞች እንዳሉት እየሰማን ነው። የዚህ አካባቢ ፋኖ፣ የዚህ አካባቢ ፋኖ የሚል የተለያዩ አደረጃጀቶች እየሰማን ነው። እና እርስዎ የት አካባቢ ነት? እዚ ጎንደር ከተማ ፋኖ ነው። እስቲ ወደ ጉዳዩ ልግባ። ምንድን ነው የተከሰተው? በአማራ ክልል፣ በጎንደር እናንተ ባላችሁበት አካባቢ ለዚህ ሁሉ መነሻ የሆነው ምክንያት ምንድን ነው? እሺ አመሰግናለው። ጥሩ ጥያቄ ነው። እንግዲህ በአማራ ህዝብ ላይ ከዚህ እና በፊት በነበረው ስርዓት ከፍተኛ መስዋዕትነት ከፍሎ ለውጡን ማምጣቱ ይታወቃለኝ በተለይም ጎንደር አካባቢ። ነገር ግን ስርዓቱ ከመጣ እንግዲህ አራትና አምስት ዓመቱ ኖ ታሪ የታገለለትን አላማ አንድ እርምጃ እንኳን ፈቀቅ ማድረግ አልቻለም ስርዓቱ። ይህ ደግሞ እየቆየ እየተጠራቀመ መጥቶ በተለያዩ አካባቢዎች የአማራ ህዝብ ጭፍጨፋ፣ ተረኝነቱ፣ ሃይማኖቱ በተለይ የመጅሊሱና የሲኖዶሱን ሁኔታ በቅርብ ጊዜ ሁላችን የምናስታውሰው ይህ ሁሉ መከራ ተጨማምሮ፣ ይህ አልበቃሽም ደግሞ በሀገር መከላከያ ሰራዊት ስም የአማራን ህዝብ ለማስደፋት የአማራ ህዝብ ኩራት የሆነውን ደጀን የሆነው ጋሽ የሆነውን ፋኖ ትጥቅ አስፈታለው በማለት ፌዴራል መንግስት ከክልሉ ግልጽ እውቅና ሳይሰጥ የህዝቡ ፈቃደኝነት ሳይጠየቅ እንግዲህ መከላከያ ሰራዊት አስገብቶ ጦርነት ከፍቷል። የኢትዮጵያ መንግስት የታጠቁ ሰዎች ወደ መደበኛ ስርዓት ይግቡ የሚለውን ነገር ተግባራዊ ያደረገው በሁሉም የአገሪቱ አካባቢዎች እንደሆነ አስታውቋል። አንድ ሀገርን የሚያስተዳድር መንግስት እንደዚህ ያሉ ውሳኔዎችን ሲያሳልፍ ለውሳኔዎቹ ተገዥ መሆን አይገባም። ልክ ነው። በአንድ ሀገር ሁለት ካጠቃከል ሊኖር አይችልም። ይሄ በየትኛውም ያለ ህግ ነው። ነገር ግን ስርአቱ ህገ ወጥ ስርአት ነው። ሰው እኮ ትጥቅ ያነሳው ነፍጥ ያነሳው እኮ ስርአቱ ጨቋኝ ስለሆነ ነው። ፋኖ ተደራጅቶ የተነሳው የአማራን ህዝብ ሰላም መጠበቅ የሚችል ስርአት አልተፈጠርም። የአማራን ህዝብ ጥያቄ መመለስ አልቻለም። ትላንት ስንት መስዋዕትነት የተከፈለበትን ዋጋ የተከፈለበትን አንድ እንኳን ጥያቄ አልተመለሰም። ስለዚህ ሰላማዊ ድርድር የሚባለው እነዚህ የተጠየቁች ጥያቄዎች እኮ መልስ ሲያገኙ፣ ሁለተኛ በህዝብ ላይ ሰራዊት እያዘመቱ ምን አይነት ድርድር ነው የሚደረገው? የአማራ ክልል ሳይፈቅድ የአማራ ክልል ሳያቅ ገብቷል መከላከያ ነው የሚሉት። አሁን ደግሞ በይፋ የአማራ ክልል መንግስት ጠይቋል። ይሄ ደግሞ በህገ መንግስቱም ላይ ክልሉ አጋዥ ፈልጎ ከፌዴራል ሲጠይቅ መግባት ይችላል ይላል። ልክ ነው። እንግዲህ የክልሉ መንግስት አሁን ዛሬ ነው ማምሻውን አካባቢ ነው ከአቅሜ በላይ ነው የፌደራል መንግስት ግባሩ ጥያቄ ያቀረበው ትላንት ጀምሮ ነው። እሺ፣ ክልሉ በጦርነት መታመስ ከጀመረ ወር ማለፈው እኮ ሰሜን ሸዋ፣ ራያ፣ ጎጃ በከፊል ጎንደር፣ አንጻራዊ ሰላም የነበረው ጎንደር ነው እስከ ቅርብ ጊዜ ድረስ። ታዲያ ይሄ ህገ ወጥነት አደለም? የፌደራል መንግስት የትኛው የክልል መንግስት ፈቅዶለት ነው ሰሜን ሸዋ ድረስ ጎጃም ድረስ ራያ ድረስ ቤተክርስቲያን ቤተ ክርስቲያን አልተደበደበም? ካህናት አልታረዱ? ክልሉ ፈቅዶ ነው? ስለዚህ ህገ ወጥነትን ነው የጀመረው ራሱ የፌዴራል መንግስት ነው። ያወጣውን የሚያስተዳድረውን ህግ የጣሰ ራሱ የፌዴራል መንግስት ነው። ኢትዮጵያ ጦርነት ላይ ነበረች። ይሄ ጦርነት ካለቀ በኋላ ደግሞ አሁን አማራ ክልል ፋኖ ከፌዴራል ጋር የሚያደርገው ሌላ ውጊያ ክልሉንም አገሪቱንም ተጨማሪ ኪሳራዎችን የሰው ህይወትም ከማጥፋት ባለፈ ምን ያመጣል የሚል ግብ ወይም አላማ አለው የእናንተ እንቅስቃሴ? ጦርነት የሚፈልግ አካል የአማራ ህዝብ ፋኖ ፋኖ እኮ ሲጀግረው ሲጨንቀው ሀገር ሲወረር ነው ነፍጥ የሚያነሳው። ሰላም ሲሆን እኮ ወደ ስራው የሚመለስ ሀይል ነው። ሀገር ሲወረር እኮ ደሞዝ ሳይከፈለው ጥቅም ሳይኖረው ሀፍት ንብረቱን ጥሎ ገበሬው፣ ወጣቱ፣ ነጋዴው ከፍተኛ መስዋዕትነት ከፍሎ ሀገርን አድኗል። የፋኖ ክብር ይሄ ነው። ነገር ግን አንደኛ የፕሮተሪያው ስምምነት ፌዴራል መንግስት ግልጽ አላደረገ ያ ሁሉ ሰራዊት አልቆ ያ ሁሉ ህዝብ አልቆ ያ ሁሉ ጭፍጨፋ ተደርጎ ዓላማው እንዴት ነው ስምምነቱ ዝርዝር ሁኔታ አልተነቀረም። ሁለተኛ አማራን ያገለለ ነው። በዋነኝነት የዚህ ጦርነት ሰለባ አፋርና አማራ ናቸው። በበላይነት አማራ ነው። አማራን ያማከለ ስምምነት አይደለም። ስምምነቱ እንኳን ግልጽ መሆን ነበረበት። በዚህ በዚህ መንገድ ተስማምተናል፣ በዚህ በዚህ መንገድ ስምምነት አድርገናል። ለዘለቄታዊ ጥቅም ሲባል፣ ለዘለቄታዊ የሀገር አንድነት ክብር ሲባል፣ ለሰላም ሲባል ይሄን ይሄን አድርገናል ብሎ እንኳን በግልጽ የፌዴራል መንግስት ህዝብ የመረጠውን አድ በምርጫ አሸነፈ መንግስት ነው። ስለዚህ ለህዝብ ለምንድን ነው ግልጽ ያወጣው? ሁለተኛ አዲስ አበባ ሸገር ከተማ ብሎ መሰርቷል። ያለምንም ድምፀ ውሳኔ እንዲያው ህገ መንግስቱ የሚፈቅደው ድምፀ ውሳኔ ነው እንኳን ወለጋ ያን ያህል ሰው የአማራ በማንነቱ እስላም ክርስቲያን ሳይባል እየተጨፈጨፈ፣ በቤኒሻንጉል ያን ያህል ህዝብ እየተጨፈጨፈ የፌዴራል መንግስቱ ህግ አላስገበረ እንደ ሰማንያ በላይ ባንኮችን የዘረፈ እኮ ኦነግ ሸኔ ነው እንጂ ፋኖ አይደለም። ፋኖ እኮ ሀገር ድንበሩን ያስጠበቀው እና የፌዴራል መንግስቱ ባላንስ አይደለም ባላንስ አድርጎ ሀገር እያስተዳደረ፣ ክልሉ የአማራ ክልል ህዝብ የህልውና አደጋ ነው የገጠመው። ይህም የህልውና አደጋ ደግሞ ለመከላከል የአማራ ህዝብ ተደራጅቶ ራሱን ይከላከላል ህዝቡን ያወጣል ግን ይሄ አሁን አንደኛ መንግስት ከመሆኑ አንጻር ሁለተኛ መንግስት ካለው ሀይል አንጻር ህዝብን ማስጨረስ ወጣቱን ማስጨረስ አይሆንም ወይ ይሄ ምን ያህል ያዛልቃል ህዝብ እኮ መንግስት እ ህዝብ የማይደግፈው መንግስት እኮ የትኛውንም ያህል ሰራዊት ቢይዝ ህዝብን ማሸነፍ አይችላል ህወሓትን እኮ ያሸነፈ መከላከያ ሰራዊቱ ደጀን ስለነበረው ህዝብ አማራ ህዝብ ስለደገፈው ለምንድነው የመከላከያ ሰራዊቱ ሀገር ዳር ድንበር ጠባቂ ነው እንጂ መሐል አስፋልት ገብቶ ሸጎሬ ለሸጎሬ ኩሽና ለኩሽና እየተሽለኮለከ ከህዝብ ጋር ይጋጭ የሰራዊቱን ክብር ዝቅ ማድረግም ግን አሁን ይህንን ለማስተካከል ምንድን ነው መደረግ ያለበት ትላላችሁ? በእኛ በኩል የመጀመሪያውና የመጀመሪያው ነገር ራሳችን መከላከልና ህዝባችንን ነጻ መውጣት ነው። ቀጣይ ሀገራዊ አንድነት ጸንቶ እንዲቀጥል ሀገሪቱ ሰላም እንድትሆን የሚመለከተው አካል ወይንም ሊሂቃን የፖለቲካ ምሁሩ በውጭም በውስጥም ያለው አካል ተነጋግሩ። መንግስት ወደ ጠረጴዛ ቀርቦ ያጠፋውን ጥፋት ይቅርታ ብሩ፣ በአማራ ህዝብ ላይ የተፈጸመውን ጄኖሳይድ አምኖ ለህግ የሚቀርቡትን ሰዎች ለህግ አቅርቦ የምንፈልገውን ፍትህ የምንፈልገውን ነጻነት ስናገኝ ያኔ ሀገር እንደ ሀገር ትቆማለች። በዚህ ሂደት ግን ፌዴራል መንግስቱም ሆነ መንግስት ማወቅ ያለበት ነገር የአማራ ህዝብ በፍጹም በፍጹም ሊመረከቅ እንደማይገባው ይሄ ለውጥ ይገባል። ገዳም በሞርተር እየተመታ እንዴት ነው መንግስት ጸንቶ ሊቀጥል የሚችለው? የሀገራችንም ታሪክም አያሳይ። መስጊዶች ተርሰዋሉ። ትላንት እኮ አሁን አሀረ የሚባል ቤተክርስቲያን፣ ጎንደር ዩኒቨርሲቲ ጀርባ ያለ እኮ በዲሽቃ ተደብድቋል። ተማሪዎች እኮ ዩኒቨርሲቲ ውስጥ እኮ ፈተናቸውን እየተፈተኑ ተመተዋል። እኛ ነን ገብተን በሰላም ወደ ህብረተሰቡ፣ ይሄን ያህል ሰው ያዙ፣ ይሄን ያህል ከቤታቸው አስጠጎ ቤተሰቦቻቸው እስኪመጡ ብለን ከህዝቡ ጋር ወስደን የቀላቀልን እኮ ፋኖ ነው የአማራ ፋኖ ጎንደር የጎንደር ህዝብ ነው የተበተነውን ተማሪ ሰብስቦ የቆሰለውን አሳክሙ። ግን አሁን የጠቀሷቸው ቦታዎች ለምሳሌ ደብረ ኤልያስን ጨምሮ ታጣቂዎች አሉባቸው፣ ቤተክርስቲያን ብቻ አይደሉም ታጣቂዎች አሉባቸው ይባላል። እና እነዚህም ቦታዎች ታጣቂዎች ካሉ መንግስት ምን ማድረግ ይችላል? ይሄ እኮ ፕሮፖጋንዳ ነው መንግስት የሚሰራው ፕሮፖጋንዳ ነው እንጂ መሬት የነካ ማሳያ ማስረጃ እንኳን ማቅረብ አልቻለ። መንግስት እኮ አንድም አቅርቦ ራሱ ከሰራው ምሽግ እሱ ይስራው፣ ማን ሰራው የማይታወቅ ምሽግ ከማሳየት ውጭ እኮ አንድም የያዘው ታጣቂ አዋቂ እንደው አሁን አማራ ክልል እንደ አማራ ክልልነቱ እንዳልኩት ትግራይ ክልል የነበረው ጦርነት ቢያበቃም እስካሁን ያላበቁ ጉዳዮች አሉ። በምዕራብ በኩል እስካሁን ድረስ ከቅማንት ታጣቂዎች ጋር ያለው ነገር አለ። በአገውም እንደዚሁ፣ ኦሮሚያ በኩልም አለ። ከአፋር ጋርም አሁን ለጊዜው ግጭት ባይኖርም ነበር የወሰን ግጭቶች እና እንደዚህ አይነት ግጭቶች ባሉበት ሁኔታ እንደገና ከፌዴራል መንግስቱ ጋር ግጭት ውስጥ ገብቶ ውጊያን ማድረጉ ለህዝቡ የሚፈይደው ነገር አለ ትላላችሁ? በእናንተ በኩል። እሺ፣ ልክ ነሽ። ያነሳሻቸው ነገሮች ሁሉ የአማራ ህዝብ ያሳልፈው መከራ በሁሉም በዚህ አራት እና አምስት አመት የአማራ ህዝብ ወያኔ እንኳን ያልፈጸመበት ግፍ ነው ይሄ ስርዓት የፈጸመበት ለዚህ ሁሉ መነሻው ግን አሁንም ፌደራል መንግስቱ የአማራ ህዝብ ወደዚህ ችግር የገባው ተገዶ የዘር ጭፍጨፋ ተደርጎበት ነው የህልውና አደጋ ተጋርጦበታል እንደምትዩው የአገው የቅማንት ምናምን ይሄ ስርዓቱ ያመጣው ጣጣ ነው እዚህ የተረፈ ግን አስረግጬ መናገር የምፈልገው በተለይ በእኛ አካባቢ ዚህ ቅማንት ጋር ተያይዞ ያለው ነገር በሰላም ተፈቷል ከሀገር ሽማግሌ ጋር ከሃይማኖት አባቶች ጋር ሁኖ አሁን ሰላማዊ ኑሮ ነው አገውን በተመሳሳይ ነው ሁሉም አማራ ነው የአማራ ክልል ህዝብ ነዋሪ አንድ ቋንቋ እየተናገር የሚለያይበት መንገድ የለም ይሄ ፖለቲካ ጥቅመኞች ናቸው እየሰሩ ያሉት እጁን ሰጥቶ በባርነት ውስጥ የሚኖር የአማራ ህዝብ እንደሌለ ሁሉም ጠንቅቆ ያውቀዋል። አሁን እርስዎ የሚያነጋግሩኝ እንዳሉኝ ከጎንደር ነው። በተለያዩ አካባቢዎች የመንግስት ባለስልጣናትም እንዲሁም በሶሻል ሚዲያም ላይ የሚያጋግሉት በዲያስፖራ ወይም በውጭ ሀገር የሚገኙ ናቸው የሚሉ አስተያየቶች ይሰጣሉ ና እርስዎ ይሄንን እንዴት ያውታል? እንግዲህ እሱን እንትን ይሄ አሁን ያነሳሽልኝ የውጭ ሀገር የሚኖሩ ኢትዮጵያውያን ናቸው ወይም አማራ ክልል ተወላጆች ናቸው ይሄን ነገር የሚያራግቡት የሚለውን አልቀብለ እንግዲህ እኩል ምክንያቱም መሬት ላይ ችግሩን፣ ግፉን፣ በደሉን እየቀመሰን ያለን እኛ ሀገር ውስጥ ያለን ሰዎች ወሬ አይደለም። ይሄ ወሬ አለመሆኑን የምታውቂው በተግባር የተገለጸ ነው። እዚህ እህት፣ ልጅ፣ አባት፣ እናት፣ ሚስት ያለው ሊያስፈራል። ስለዚህ ይሄን መሬት ላይ ያለውን ችግር የሚነግረው እዚህ ያለው አካል ነው እንጂ ከዛ ፈጥሮ የሚፈተፍተው ነገር የለም። ትግሉን ሊያግዙ ይችላሉ ባላቸው አቅም። ምክንያቱም ከዚህ እየተጨፈጨፈ ያለ ወንድም እህቱ ነው ቤተሰቡ፣ ዝም ብሎ ማየት አይጠበቅባቸውም እና ይህን እኔ አልቀበለውም። መሬት ላይ ያለው ችግር እኛን እናያየን ያለው መሬት ላይ ያለን ሰዎች ናቸው። ይህን ችግር እየቀመስ ነው ያለው። እኒሁ አመራር በክልሉ ሕዝብ ላይ በተደጋጋሚ የተፈጸሙ በደሎች አሁን ላይ ለታየው የትጥቅ መገዳደር ምክንያት መሆኑን ደጋግሞ ያወሱ ሲሆን ሁኔታውን ለማስተካከል መንግስት ጥፋቱን አምኖ ወደ ጠረጴዛ መምጣት፣ ዘርን በለዩ ጥቃቶች ውስጥ ደግሞ ተሳታፊ የሆኑ ሰዎችን ለሕግ ማቅረብ ሊወሰዱ ከሚገቡ እርምጃዎች መካከል መሆናቸውን ተናግረዋል። በክልሉ የታወጀውን አስቸኳይ ጊዜ አዋጅ የሚያስተባብረው ጠቅላይ መምሪያ እዝ ዋና ሰብሳቢ የሆኑት አቶ ተመስገን ጥሩነህ ክልሉ ውስጥ የተለያዩ ችግሮች መሰንበታቸውን ጠቁመው የሚያዛልቀው መንገድ ግን ነፍጥ ማንሳት እንዳልሆነ ይሟገታሉ። እያንዳንዱ ዜጋ መማር ያለበት ወይም ማወቅ ያለበት ማንኛውም ጥያቄ ሊኖረው ይችላል፣ ማንኛውም ሀሳብ ሊኖረው ይችላል። ግን ሀሳቡንም ጥያቄውንም ሰላማዊ በሆነ አማራጭ መፍታት ሲገባው ነፍጥ አንግቦ በጉልበት እና በኃይል መንግስት መጣል በተደጋጋሚ የተሞከረ እና ያልተሳካ ሙከራ ነው። ይሄ የአማራ ህዝብን የበለጠ ችግር ውስጥ የሚከት ዛሬ ማዳበሪያ፣ ምርጥ ዘር እንዲሁም ደግሞ ሌሎች የግብርና ግብአቶችን እና ግብርና ባለሙያዎችን ምክር ምክር ሀሳብ ተቀብሎ አርሶአደሩ ዘሩን በሚዘራበት በዚህ ወቅት እንደዚህ አይነት ተግባር መፈጸም ለዚህ አመት ብቻ ሳይሆን ክልሉ ከዚህ በፊት ጦርነት የከረመበት ክልል ነው የበለጠ ደግሞ በኢኮኖሚ እንዲዳከም፣ ህብረተሰቡ በኢኮኖሚ ተዳክሞ ሀብት ንብረቱን ተዘርፎ እንዳያመርት ተደርጎ ለበለጠ ጉስቁልና ውስጥ የሚያስገባ እንጂ የአማራን ህዝብ ጥያቄዎች በመሰረታዊነት የሚፈታ ጥያቄ ስላልሆነ ወይም ደግሞ የሚፈታ እንቅስቃሴ ስላልሆነ እዚህ እንቅስቃሴ ውስጥ ያለ ማንኛውም የመደበኛ አደረጃጀትና ዘራፊ ቡድን ከውስጥም ከውጭም የተደራጀ በአስቸኳይ ከዚህ አጥፊ ድርጊት ራስን በራስ ከማጥፋት ድርጊት ተቆጥቦ ወደ ሰላማዊ አማራጭ እንዲመጣ በዚህ አጋጣሚ ጥሪ ለማስተላለፍ ነው። ይህ በእንዲህ እንዳለ የተለያዩ የክልል መንግስታትና የከተማ አስተዳደሮች በአማራ ክልል የተፈጠረውን የጸጥታ ችግር ተከትለው ህገ ወጥ ቡድን ያሉትን አካል የሚያወግዝና አጋርነትን የሚያሳዩ መግለጫዎችን ሲያወጡ ተሰምተዋል። እስካሁን ድረስ የኦሮሚያ፣ የአፋር፣ ሶማሌ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሐረሪ፣ ደቡብ ብሔር ብሔረሰቦችና ህዝቦች ክልሎች እንዲሁም የአዲስ አበባና የድሬዳዋ ከተማ አስተዳደር ተመሳሳይ ይዘት ያላቸው በአማራ ክልል ውስጥ ትጥቅ አንግበው ግበው እየተንቀሳቀሱ ነው ያሏቸውን ቡድኖች ብዙ መግለጫዎችን አውጥተዋል። ይበ እንዲህ እንዳለ በአማራ ክልል የተለያዩ ቦታዎች ዛሬም ውጊያው እንደቀጠለ ተሰምተዋል። በክልሉ የጎንደር ላሊበላ፣ ደብረ ብርሃንና ዋናዋ መዲና ባህር ዳር ከተሞች ዛሬ ሰኞም የተኩስ ድምፅ እየሰሙ እንደሆነ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ሀብታሙ ስዩምና ጽዮን ግርማን ለዘገባዎቻቸው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎቻችን ነበሩ። ሰፋ ያለውን ጊዜ ወሰዱት። አሁን ወደ ዓለም አቀፍ ርዕስ እንሻገራለን። በኒጀር ጉዳይ ናይጄሪያ ዋና ከተማ አቡጃ ላይ እየተነጋገሩት የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኳስ የመከላከያ ሚኒስትሮች ህገ መንግስታዊ ስርዓቱን ለመመለስ ሊወስድ ሊወሰድ የሚችል ወታደራዊ አልቃ ገብር እርምጃ እያቀዱ መሆናቸውን አረጋግጠዋል። ቲሞቲ አበዙ ከአቡጃ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከትለው ታቀርበዋለች። የኤኮዋስ የመከላከያ ሚኒስትሮች ለሶስት ቀናት ያካሄዱትን ውይይት ባለፈው አርብ ማታ ያጠናቀቁ ሲሆን ፕሬዚደንት መሐመድ ባዙምን ወደ ስልጣን ለመመለስ ለዲፕሎማሲያዊ መንገድ እድል እንሰጣለን ብለዋል። ቢሆንም ወታደራዊ ጣልቃ ገብነትን ጨምሮ ሌሎችንም መንገዶችን እያቀድን ነው ነው ያሉት የናይጄሪያ የመከላከያ ሚኒስትር ክሪስቶፈር ሙሳ እቅዱ ለክልላዊው ማህበረሰብ አባል ሀገሮች መሪዎች እንደሚቀርብ ተናግረዋል። የመከላከያና የደህንነት ኃይሎቻችን ለጋራ ጸጥታችን ጠንቅ የሆኑ ስጋቶችን በስኬት እንዲዋጉ የደህንነት መረጃ ልውጣችንን ማጠናከር አለብን። በጋራ የጦር ልምምድ ማድረግ እንዲሁም የአቅም ግንባታ ስራዎችንም መስራት አለብን። የኒጀር ወታደራዊ ጁንታ ፕሬዚደንት ባዙምን እስከ ትናንት እሁድ በነበረው ጊዜ ወደ ስልጣናቸው የማይመልስ ከሆነ ወታደራዊ እርምጃ እንዲወሰድ ልንፈቅድ እንችላለን ብሎ ኤኮዋስ ማስጠንቀቂያ መስጠቱ የሚታወስ ነው። የኤኮዋስ የጸጥታ ጉዳዮች ኮሚሽነር አብደልፋታው ሙሳ ለጋዜጠኞች ሲናገሩ ኤኮዋስ መቼና የት ቦታ ወታደራዊ እርምጃ እንደሚወስድ ለመፈንቅለ መንግስቱ ሴረኞች አይነግርም። ይህ የጦር ኃይሎች ጠቅላይ አዛዥ በሆኑት ርዕሰ ብሔራት የሚወሰንበት ጉዳይ ነው ከዚያ ሁሉ በፊት ግን የዲፕሎማሲ ጥረት እንዲሳካ እድሉን ሁሉ እንሰጣለን። በአቡጃው ስብሰባ ላይ የኒጀር፣ የቡርኪናፋሶ፣ የጊኒና የማሊ የመከላከያ ሚኒስትሮች አልተገኙም። እንደ አውሮፓውያን አቆጣጠር ሐምሌ 26 ነው በቀድሞ አዛዣቸው በጀነራል አብደራህማን ቺያኒ የተመሩ የኒጀር ፕሬዝደንታዊ ዘብ አባላት ፕሬዚደንት ባዙምን ከስልጣናቸው አንስተው በቁጥጥር ስር ያዋሏቸው። ይህንኑ ተከትሎም የናይጄሪያ ፕሬዚደንት በሊቀመንበርነት የሚመሩት ኤኮዋስ በቀድሞ የናይጄሪያ ፕሬዚደንት አብድልሰላሚ አቡባከር የተመራ ሸምጋይ ልኡክ ከመፈንቅለ መንግስቱ መሪዎች ጋር እንዲነጋገር ወደ ኒጀር ልኮ የነበረ ቢሆንም አንዳችም ሁነኛ መፍትሄ ላይ ሳይደረስ ተመልሷል። የመፈንቅለ መንግስቱ ደጋፊዎች ሰልፎችም እየጨመሩ ናቸው። ተንታኞች እንደሚሉት ወታደራዊ ጣልቃ ገብ እርምጃ ከባድ መዘዝ ያስከትላል። ሳምሶን ቶዶ የይጋ አፍሪካ የተባለ ለትርፍ ያልተቋቋመ የሲቪል ማህበረሰብ ድርጅት ዋና ስራ አስኪያጅ ናቸው። ኤኮዋስ ኒጀር ላይ ወታደራዊ ጥቃት ከመሰንዘሩ በፊት በሌሎች መንገዶች በሙሉ ጊዜውን ወስዶ መስራት አለበት። ምክንያቱም ምንም አይነት ጥቃት ቢሰነዘር በሰውና በንብረት ላይ ጉዳት መድረሱ አይቀርም። እርግጥ ነው ሕዝቡ ደስታውን እየገለጸ ሊሆን ይችላል። እሱ ደግሞ አማራጭ እየፈለገ ስለነበረ ነው። ነገር ግን ምንም ቢሆን የጦር ሰራዊቱ አማራጭ አይሆንም። ዩት ሀብ አፍሪካ የተባለ ድርጅት የፖለቲካ ተንታኙ ሮቲሚ ኦላዋሌ በበኩላቸው በክልሉ ያሉት ውጥረቶች እየተባባሱ መምጣታቸው ስጋት ውስጥ እንደከተቷቸው ገልጸዋል። ኤኮዋስ ፕሬዝዳንት ባዙምን ወደ ስልጣን ለመመለስ ወታደራዊ እርምጃ ወስዳለሁ ብሎ አስፈራርቷል። እንደኔ የሚሻለው ሁኔታው ወደ ኃይል እርምጃ ሳያሽቆለቁል ከወዲሁ አጣብቅኙን የሚያስወግድ ዲፕሎማሲያዊ መፍትሄ መፈለጉ ነው። የምዕራብ አፍሪካ ሀገሮች ክልላዊ ማህበረሰቡ ኤኮዋስ ኒጀር ላይ ወታደራዊ ጁንታው ስልጣን እንዲያስረክብ ለመጫን በሚል የንግድ የጉዞ ክልከላ፣ የኃይል ምንጭ ማቋረጥና የየብስ ድንበሮችን መዝጋትን ጨምሮ ብዙ ማዕቀቦች ደንግጎባታል። የመፈንቅለ መንግስቱ መሪዎች በሌላ በኩል ኒጀር ከናይጄሪያ ከዩናይትድ ስቴትስ እና ከፈረንሳይ ጋር ያላትን ግንኙነት ሐሙስ ዕለት አቋርጠዋል። የናይጄሪያ የምክር ቤት አባላት በበኩላቸው የሀገራቸው ፕሬዚደንት ወታደራዊ ዘመቻን ጨምሮ ተጨማሪ እርምጃዎች እንዲፈቅዱላቸው ባቀረቡት ጥያቄ ላይ በአፋጣኝ እንደሚመክሩ አርብ ዕለት አስታውቀዋል። ቆንጅትን አመሰግናለው ለምሽቱ የመጨረሻ ወዳደረግ ነው። ዘገባ እንለፍ ወዲህ ወደ ዋሽንግተን ይመልሰናል። የዩናይት ስቴትሱ የቀድሞ ፕሬዚዳንት ዶናልድ ትራምፕ ጠበቆች የፌዴራል አቃቤ ሕግ የቅርብ ጊዜውን ክስ አስመልክቶ በይፋ በሚያጋሩት መረጃ ላይ ገደብ እንዲጣል ያቀረቡትን ጥያቄ እንደሚቃወሙ ተናገሩ። ጉዳዩ የበለጠ የሚቆነጥጥ እየሆነ የመጣ ይመስላል። ዓለም አቀፍ አስተያየትም ቀስ በቀስ መሰማት ይዟል። ያ ለምን ሊሆን ቻለ የሚለውን ምክንያት አስመልክቶ የአሜሪካ ድምፅዋ ቬሮኒካ ባልደራስ ከፖለቲካ ተንታኞች ጋር ተወያይታለች። ደረጀ ደስታ እንደሚከተለው ያቀርበዋል። ለፕሬዝደንትነቱ ስራቸው እንደገና የሚወዳደሩት የቀድሞው ፕሬዝደንት ባለፈው ቅዳሜ በደቡብ ካሮላይና ኮሎምቢያ ውስጥ ባደረጉት የምርጫ ቀስቀሳ በቅርቡ የተመሰረተባቸውን ክስ ይህ ማጭበርበር ነው ሲሉ ገልጸውታል። ባለፈው ሳምንት እንደ ኤሮፓ አቆጣጠር በ2020 የደረሰባቸውን የፕሬዝደንታዊ ምርጫ ሽንፈት ለመቀልበስ አሲረዋል የሚል ክስ የተመሰረተባቸው ትረምፕ ፍርድ ቤት ቀርበው ነበር። በኤቢሲ ቴሌቪዥን በዚህ ሳምንት በሚለው ፕሮግራም ላይ የቀረቡት የትረምፕ ጠበቃ ጃን ላውሮ አቃቢ ሕግ ይህን ለማረጋገጥ ከፍተኛ ችግር ይገጥመዋል ብለዋል። በማጭበርበር ያደርጉት አያደርጉት ወይም ሆነ ብለው በወንጀል ጥፋተኝነት ስሜት ያደርጉት አያደርጉት ያንን ማረጋገጥ ጨርሶ አይቻላቸውም። ትራምፕ እሳቸውን የሚተናኮል ማናቸውንም ሰው እንደሚበቀሉ የዛቱበት አይነት የሚመስል መረጃ ኢንተርኔት ላይ ካወጡ ወዲህ አቃቢ ህጎች ትራምፕና ጠበቆቻቸው ክሱን አስመልክቶ ለህዝቡ በይፋ በሚያጋሩት መረጃ ላይ ገደብ እንዲያኖሩ የፌዴራል ዳኛውን ጠይቀዋል። የትራምፕ ጠበቆች ቡድን ስለ ጉዳዩ ምላሽ ለመስጠት እስከ ዛሬ ሰኞ ድረስ ጊዜ አለው። የህግ ጠበቃው ጆን ላውሮ ሲኤንኤን ላይ ስለ ጉዳዩ አስተያየት ሰጥተዋል። ፕሬሱና የአሜሪካ ህዝብ በምርጫ ወቅት በዚህ ክስ ላይ ያለው መረጃ ምን እንደሆነ የማወቅ መብት አላቸው። ማስረጃው በሌላ መንገድ የተጠበቀ እስካልሆነ ድረስ ያንን እንቃወማለን። ለፕሬዝደንትነት የሚወዳደሩት የቀድሞ ምክትል ፕሬዚደንት ማይክ ፔንስ በጉዳዩ ላይ ምስክርነታቸውን እንዲሰጡ ሊጠሩ ይችላሉ። እንደ አውሮፓ አቆጣጠር በ2020 የምርጫውን ውጤት እንዲቀለብሱ በትራምፕ ጠበቆች ተጠይቀው ለምን እምቢ እንዳሉ ፔንስ ሲኤንኤን ላይ ቀርበው አስረድተዋል። ማንም ምክትል ፕሬዚዳንት ወይም ሌላ ማንኛውም ሰው የአሜሪካን ፕሬዚዳንት የመምረጥ መብት ሊኖረው አይገባም። ፕሬዚዳንቱ የአሜሪካ ህዝብና የአሜሪካ ህዝብ ብቻ ነው። ትናንት እሁድ ጠዋት በተላለፈ በበርካታ የቴሌቪዥን ፕሮግራሞች ላይ የቀረቡት የትራምፕ ጠበቃ ጆን ላውረው የቀድሞው ፕሬዚደንት ፔንስ የ2020ን የምርጫ ውጤት እንዲቀለብሱ አልጠየቋቸውም ብለዋል። ፕሬዚደንቱ የፈለጉት ነገር ቢኖር ተጭበረብሯል ያሉትን ምርጫ ክፍለ ግዛቶች እስኪያጣሩ ድረስ ምክትል ፕሬዚደንቱ የድምፅ ማረጋገጫውን ሰርቲፊኬት እንዲያዘገዩት ብቻ ነው በማለት ተናግረዋል። ላውሮ አያይዘውም ትራምፕ ፔንስ እንደ ኤሮፓ አቆጣጠር ጥር 6 2021 የነበረውን የማረጋገጫ ሰርቲፊኬት እንዲያዘገዩት መጠየቃቸው ሕገ መንግስታዊ መብታቸው ነው ብለዋል። ትራምፕ የገጠማቸውን የሕግ ችግሮች አስመልክቶ የሚሰጡ ዓለም አቀፍ አስተያየቶች እየመጡ ነው። ይህ መሆኑ በዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጄምስ ሎንግን አላስደነቃቸውም። በተወሰኑ ሀገሮች ያሉ አንዳንድ መሪዎች ከትራምፕ ባህሪ የመነጩ አንዳንድ ስህተቶችን እስካሁን ተቀብለው ወደ ራሳቸው የአገር ውስጥ ጉዳይ ጨምረዋል። አሁን እንደማስበው ከዩናይትድ ስቴትስ ጋር ያላቸውን ጤናማ የዲፕሎማሲ ግንኙነት እንዲቀጥል ጥረት በሚያደርጉበት ወቅት አሁን ዝም ብለው የዚህን ነገር መጨረሻ ቢመለከቱ ብልህነት ነው። ምንም እንኳ በውጭ ሀገር ያሉ ሰዎች ስለ ትራምፕ ጉዳይ መስማት የሰለቻቸው ወይም ስለ እሱ መስማቱና ማሰቡ ምንም የሚያስከትለው ነገር ባይኖርም የትራምፕ የቅርብ ጊዜ ክስ በከባዱ መታየት አለበት ሲሉ በሃርቫርድ የኬኔዲ የትምህርት ማዕከል በዓለም አቀፍ ግንኙነት የተካኑት ካትሪን ሲንኬን ይናገራሉ። ዴሞክራሲ ከሌሎት ወይም ዴሞክራሲ ደካማ ከሆነ የሰብአዊ መብት ይጠፋል። ስለዚህ ይህ ጉዳይ ዩናይትድ ስቴትስ ውስጥ በአግባቡ ከተያዘ ሌሎች ሀገሮችም በጊዜ ሂደት ውስጥ ትኩረት ይሰጡታል ብዬ ያምናለው። በእሳቸው አስተያየት ይህ ጉዳይ ዩናይትድ ስቴትስ ሕግን ተጠቅማ ችግሮቿን እንዴት እንደምታስወግድ የሚታይበት ምሳሌ ይሆናል። ክብራትና ክቡራን አድማጭ ተመልካቾቻችን ለምሽቱ የያዝነውን በዚሁ አጠናቀቅን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ ከቀጥታ ስርጭት ድምፅና ምስል አቀናባሪው በአባስና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ማክሰኞ ምሽት ላይ እንመለሳለን። ሰላም፣ ደህና ደረው።